ሰላም እንደምናምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ ዕለተ አርብ መጋቢት 10 2013 ዓ ም የጋቢና ቪኦኤ መሰናዶ ጀምሯል። የምሽቱ አስተናጋጃችሁ ኤደን ገረመ ነኝ። በአንዳንድ የኦሮሚያ አካባቢዎች የፍርድ ቤት ትዕዛዝ እንዲከበርና የህግ የበላይነት እንዲረጋገጥ ለሚመለከተው አካል በተደጋጋሚ ያደረግኩት ጥሪ እስካሁን አጥጋቢ ምላሽ አላገኘም ሲል የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። ፍርድ ቤት ውሳኔ ሰጥቶባቸው ወይም ዋስትና ማቅጣቱ ኮላቸው በእስር ላይ የሚገኙ ሰዎች አሉ። በሚዲያ የምናውቃቸው ስማቸው በተደጋጋሚ የሚነሳ ሰዎች አሉ፣ የማይታወቁ ሰዎችም አሉ። ለምሽቱ ከያዝንላችሁ ውስጥ አብይ ርዕሳችን ነው። በሌላ በኩል ኮንቴምፖራሪ ናይትስ ወይም የአሁነኛ ምሽት የጥበብ አስተናባሪዎች መካከል አንዱን እንግዳ አድርገነዋል ቅርብ ያዘጋጀነው ኮቪድ ከመጣ በኋላ ጎጆ የሚባል የፈጠራ ጊዜ ወይም ቆይታ ፈጥረን ነበር። እሱ ለሶስት ሳምንት የተዘጋጀ ነው። የሰማችሁት አርቲስት ዳዊት ሰጥቶን ነው። ከተመሰረተ ሁለት ዓመት ተኩል ስለሆነው ስለ ቡድኑ እንቅስቃሴዎች እንዲሁም ጎጆ ስለተሰኘው የጥበብ ቆይታ ያጋራናል። ሌሎች ጥበብ ቀመስና ዓለም አቀፍ ዘገባዎችንም አካተናል። ከኛ ጋር ስለሆናችሁ እያመሰገንን በዜናዎቹ ስመኝሽ ቆየ፣ በቅንብሩ ኤልያስ አስማረ አብረውኝ ያመሻሉ። አሁን ከዓለም ዙሪያ ለተሰባሰቡ አጫጭር ዜናዎች ስመኝሽ ቆየ ጠብቃችኋለች። አመሰግናለሁ። ሄደን በቅድሚያ ከሀገር ውስጥ ዜና ጀምራለሁ። በአንዳንድ የኦሮሚያ አካባቢዎች የፍርድ ቤት ትዕዛዝ እንዲከበርና የህግ የበላይነት እንዲረጋገጥ ለሚመለከተው አካል በተደጋጋሚ ያደረግነው ጥሪ እስካሁን አጥጋቢ መልስ አላገኘም ሲል የኢትዮጵያ ሰብአዊ መብት ኮሚሽን አስታውቋል። ኮሚሽኑ ትላንት ባወጣው መግለጫ በጅማ ከተማ በእስር ላይ የሚገኙትና ሰሞኑን ፍርድ ቤት በዋስ የለቀቃቸው መሐመድ ዴክሲሶና ሌሎች ሁለት ሰዎች እስካሁን አለመፈታታቸውን እንደ ማሳያ ጠቅሷል። መግለጫው ከወጣ በኋላ ግን ከመሐመድ ዴክሲሶ ጋር ከታሰሩት ሁለት ሰዎች አንዱ የሆኑት ዶክተር ወንድሙ ለገሰ መፈታታቸውን ጠበቃቸው ገልጸዋል። ዘገባው የፀሐይ ዳምጠው ነው። ወደ ውጭ ዜና ስናልፍ የታንዛኒያ ፕሬዝዳንት ጆን ማጉፉሊን ህልፈተ ህይወት ተከትሎ ምክትል ፕሬዝዳንቷ ሳሚያ ስሁሉ ሀሰን የፕሬዝዳንትነት ቃለ መሀላ ፈጽመዋል በሀገሪቱ ታሪክ የመጀመሪያ ሴት ፕሬዝዳንት የሆኑት ሳሚያም ታንዛኒያ ትጉ መሪ አጣች ሲሉ በማጉፉሊ ሞት የተሰማቸውን ሀዘን በድጋሚ ገልጸዋል ከፕሬዝዳንቱ ብዙ ልምድ በመቅሰማቸውም ሀገራቸው የአመራር ክፍተት እንደማይገጥማ ጠቁመዋል አዲሷ ፕሬዝዳንት የሟቹ የቀድሞ አምስተኛ ፕሬዝዳንት ማጉፉሊን ግብዓተ መሬት መርሃ ግብርም ይፋ አድርገዋል። የተለያዩ ስነ ስርዓቶች ከተከናወኑ በኋላ ስርዓተ ቀብራቸው እንደ አውሮፓያን አቆጣጠር መጋቢት 25 2021 ዓ ም በትውልድ ቦታቸው ቻቱ የቀብር ስነ ስርዓታቸው እንደሚፈጸም ገልጸዋል። እንደ አውሮፓውያን አቆጣጠር ጥር 27 1960 በዛንዚባር የተወለዱት ስድስተኛዋ የታንዛኒያ ፕሬዚዳንት ወደ ፖለቲካዋ ለሚገቡት ከ ሀያ አንድ አመታት በፊት ነው። በማንቸስተር ዩኒቨርሲቲ ትምህርታቸውን የተከታተሉ ሲሆን ከማጉፉሊ ጋር ተጣምረው ሀገራዊ ፓርቲ ቻማቻ ማፑንዴዚ ወይም ሲሲኤም የተሰኘውን ፓርቲያቸውን ወክለው በ2015 ምክትል ፕሬዚዳንት ከመሆናቸው በፊት በተለያዩ የመንግስት ኃላፊነት ቦታዎች ላይ እንደሰሩም ታሪካቸው ያሳያል። ሳሚያ ለታንዛኒያ የመጀመሪያ ሴት ፕሬዚዳንት ሲሆኑ በምስራቅ አፍሪካ ከቡሩንዲዋ ሲልቬ፣ ከጊኒ ና ከኢትዮጵያ ሳህለ ወርቅ ዘውዴ ቀጥሎ ሶስተኛ ሴት የሀገር መሪ ናቸው። ዘገባውን ከናይሮቢ ያደረሰን ገልሞ ዳዊት ነው። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን እና ምክትል ፕሬዝዳንታቸው ካሚላ ሀሪስ ዛሬ በደቡባዊዋ ጆርጂያ ክፍለ ግዛት ጉብኝት ያካሂዳሉ። በጉዟቸው ለኮቪድ-19 ወረርሽኝ እየተሰጠ ባለው ምላሽ እንዲሁም ባለፈው ማክሰኞ አትላንታ ከተማ ውስጥ በተፈጸመው ግድያ ዙሪያ አተኩረው ይነጋገራሉ። ፕሬዝዳንት ባይደን ና ምክትል ፕሬዝዳንት ሀሪስ በአትላንታ መታሻ ቤቶች ስለተፈጸሙት ግድያዎች እንዲሁም በሀገሪቱ በእስያ አሜሪካውያን ላይ በማነጣጠር ስለሚፈጸሙ በጥላቻ የተነሳሱ ወንጀሎች ከእስያ አሜሪካውያን ማህበረሰብ መሪዎች ጋርም ይወያያሉ ተብሏል። በዛሬ እለት የተከፈተው የቻይና ና የዩናይትድ ስቴትስ የፕሬዝዳንት ባይደን አስተዳደር የመጀመሪያ የከፍተኛ ባለስልጣናት ንግግር ኃይለኛ ቃላት በመወራወር መጀመሩ ተዘግቧል። ሁለቱም ወገኖች አንዱ ስለሌላኛው ሀገር ፖሊሲዎች ጥብቅ ነቀፌታ ያቀረቡበት ሲሆን ሁኔታው ባልተለመደ መልኩ የሁለቱ ሀገር ግንኙነት ያለበትን የጋለ ውጥረት አመላክቷል። ሁለቱ ወገኖች አላስካ አንክሬጅ ከተማ ላይ ለስብሰባ ከመቀመጣቸው አስቀድሞ የዩናይትድ ስቴትስ ባለስልጣናት በጃፓንና ደቡብ ኮሪያ ከአጋሮቻቸው ጋር ባደረጉት ውይይት ዩናይትድ ስቴትስ ጠንካራ አቋም መያዟን አንጸባርቀዋል። ቤጅንግም ጠበቅ ያለ ምላሽ ሰጥታለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከቻይና አቻዎቻቸው ጋር በካሜራ ፊት ባደረጉት እጅጉን ያልተለመደ የቃላት ልውውጥ ቻይና ዢንጂያንግ፣ ሆንግ ኮንግ እና ታይዋን ውስጥ ስለምትፈጽመው ተግባር በዩናይትድ ስቴትስ ላይ ስለምታደርሰው የሳይበር ጥቃትና በአጋሮቻችን ላይ ስለምታደርሰው ኢኮኖሚያዊ አፈና ያለንን ጥልቅ ስጋት አንስተን እንነጋገራለን ብለዋል። እነዚህ የቻይና አድራጎቶች ሕግን መሰረት አድርጎ የሚመራውን ዓለም አቀፍ ሥርዓት የሚያናጉ ናቸው ሲሉም ብሊንከን ተናግረዋል። አድማጮች ለሰዓት ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ ለቀሪዎቹ የጋቢና ፕሮግራሞች ወደ ኢደን ልመልሳችሁ። ስመኝሽ ቆየን፣ ለዜናዎቹ እናመሰግናለን። ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረሞ ነኝ። ለዕለቱ አብዩ ወዳደረግነው ርዕስ እንሻገራለን። አንዳንድ የኦሮሚያ አካባቢዎች የፍርድ ቤት ትዕዛዝ እንዲከበር እና የህግ የበላይነት እንዲረጋገጥ ለሚመለከተው አካል በተደጋጋሚ ያደረግነው ጥሪ እስካሁን አጥጋቢ መልስ አላገኝም ሲል ኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። ኮሚሽኑ ትላንት ባወጣው መግለጫ በጅማ ከተማ በእስር ላይ የሚገኙትና ሰሞኑን ፍርድ ቤት በዋስ የለቀቃቸው መሐመድ ደክሲሶና ሌሎች ሁለት ሰዎች እስካሁን አለመፈታታቸውን እንደማሳያ ጠቅሷል። መግለጫው ከወጣ በኋላ ከ መሐመድ ደክሲሶ ጋር ከታሰሩት ሁለት ሰዎች መካከል አንዱ የሆኑት ዶክተር ወንድሙ ለገሰ መፈታታቸውን ጠበቃቸው አስታውቋል። ፀሐይ ዳምጠው ተከታዩን አድርሰናለች። የኢትዮጵያ ሰብአዊ መብቶች ኮሚሽን እንደሚለው የፍርድ ቤት ትዕዛዝ የማይከበርባቸው አጋጣሚዎች እጅግ አሳሳቢ ናቸው። በተለያዩ ምክንያቶች በእስር ላይ የሚገኙ ግለሰቦች ፍርድ ቤት በዋስ ወይም በነፃ ቢያሰናብታቸውም ፖሊስ ግን ትዕዛዙን አክብሮ የማይለቅባቸው አጋጣሚዎች በተለይ በኦሮሚያ ክልል እንደሚከሰቱም ነው ኮሚሽኑ ያመለከተው። አቶ ኢማድ አብዱል ፈታ በኢትዮጵያ ሰብአዊ መብቶች ኮሚሽን የሰብአዊ መብት አማካሪ ናቸው የፍርድ ቤት ትዕዛዝና የህግ የበላይነት እንዲከበር ለሚመለከታቸው አካላት ሁሉ ጥሪ እያደረግን ነው ሲሉ ነው ያብራሩት። በተለያዩ ቦታዎች ፍርድ ቤት ውሳኔ ሰጥቶባቸው ወይም የዋስትና መብት ጠብቆላቸው ላይ የሚገኙ ሰዎች አሉ። በሚዲያ የምናውቃቸው ስማቸው በተደጋጋሚ የሚነሳ ሰዎች አሉ የማይታወቁ ሰዎችም አሉ፣ በእስር ላይ የሚገኙ የፍርድ ቤት ትእዛዞች ባለመፈጸማቸው ማለት ነው። የነ መሀመድ ሲሰው ጉዳይ እዚህ ውስጥ እንጠቀስ ነው እዚህ ውስጥ እንጠቃለፍን እኛ በተደጋጋሚ እያልን ያለ ነው። የህግ በላይነት መከበር አለበት፣ የፍርድ ቤቶች ትእዛዝ መከበር አለበት ነው ፍርድ ቤቶች አንድን ሰው በዋስትና ይለቀቅ ወይም መዝገቡን ዘግተው በነጻ ካሰናበቱት በኋላ አስሮ ማቆየት ህገወጥ ነው፣ የሚያስጠይቅ ተግባር ነው። ስለዚህ ይሄ የፍርድ ቤት ነጻነትን በትልቁ የሚጋፋ ተግባር ነው። ይህንን ሁሉም መረዳት ያለበት ጉዳይ ነው። ይህንን ችግር በመረዳት ጣልቃ መግባት ያለባቸው አካላት ጣልቃ ገብቶ በተለያዩ ቦታዎች የፍርድ ቤት ትእዛዝን በመቃረን እስር ላይ የሚገኙ ሰዎች እንዲለቀቁ እንዲያደርጉ በሰብአዊ መብት ኮሚሽን በተደጋጋሚ ጥሪ እያደረገ ያለው የፍርድ ቤቶች ትእዛዝ ለውይይት ለምክክር መቅረብ ያለበት ጉዳይ አይደለም። እስረኛው ግን እንዴት ነው በፍርድ ቤት መሰረት መለቀቅ ያለበት። ይሄ ደግሞ እየተደረገ አይደለም። በተለይ የህግ የበላይነት ከማክበር አንጻር በኦሮሚያ ክልል ፖሊስ ኮሚሽን፣ እንደዚሁም በክልሉ ጠቅላይ ዐቃቤ ሕግና ጠቅላይ ፍርድ ቤት እየታዩ ያሉ ባሏቸው ችግሮች ላይ የእርምት እርምጃ እንዲወሰድ ጥሪ ሲደረግ መቆየቱን አቶ ኢማድ ይናገራሉ። ያነሳሻቸውን የኦሮሚያ ክልል መስሪያ ቤቶች ጋር በተደጋጋሚ የስራ ጉዳይ ያገናኝናል በምናደርጋቸው የእስር ቤቶች ጉብኝት ላይ የሚታዩ ክፍተቶች ላይ አስተያየት እንዲሰጡ ማስተካከያ እንዲያደርጉ በተደጋጋሚ በደብዳቤ በሚዲያ በአካል ጥሪ እናደርግላቸዋለን ነገር ግን እስካሁን ባለው ሁኔታ ጥሩ የሚባል ምላሽ የለም እኛ በበኩላችን ማድረግ ያለብንን ጥረት እያደረግን ነው ይሄንን ችግር እያዩ ማየት ያለባቸው አካላት ያስተካክላል የሚል ተስፋ አለን። ስራችን ግን መስራቱን የሚቀጥል ነው ማለት ነው። ሰሞኑን የጅማ ከተማ ወረዳ ፍርድ ቤት ለሁለተኛ ጊዜ በዋስ እንዲፈቱ የወሰነላቸው እነ መሀመድ ደግሶ እስካሁን አለመለቀቃቸውንም ለማሳያነት ጠቅሷል። ኮሚሽኑ የታሳሪዎቹ ጠበቃ አቶ ኦብስናን ግርማ እንደሚሉት ፍርድ ቤት ደንበኞቻቸው ከእስር እንዲፈቱ ሁለተኛ ዙር ትዕዛዝ ከሰጠ አራተኛ ቀናቸው ነው ዛሬ። ከሶስቱ ታሳሪዎች አንደኛው ማለትም ዶክተር ወንድሙ ለገሰ ብቻ መፈታታቸውንም ጠበቃው አክሎ ገልጿል። በዛሬው ዕለት እንግዲህ ዶክተር ወንድሙ ለገሰ የስድስት ሺህ ዋስ እንዲያቀርቡ ተብለው በስድስት ሺህ ብር ዋስ የሰው አቅርቦ ከእስር ቤት ወጥተዋል። በራስ ዋስትና የወጡ ነው የተባለው። በራስ ዋስትና እንግዲህ ፍርድ ቤት ለሶስቱ ነው ያዘዘው። ሁለቱ አሁንም ዛው ነው አልተለቀቁም፣ ማለት ነው። መጀመሪያው እንደተዘጋ ሁለተኛ ነበር መዝብ የቀረበው አሁኑ እንግዲህ ስለ ከቦምብ ጋር የሚያያዝ ነው። እነት ቀጠሎ በተሰጠ ወይንም አስራ አምስት ቀን የመጀመሪያ ጊዜ አስር ከዛ አምስት ቀን ተሰጠ። በመጨረሻው ተጨማሪ ጊዜ ሲጠየቅ ፍርድ ቤቱ ጥቃጎ በራሱ ዋስትና ይውጡን የተባለው አመድ ሲሰ እና አንድ ከሱ ጋር ያለ ሰው ይቀራል ማለት ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ባነሳቸው ጉዳዮች ላይ ከኦሮሚያ ጠቅላይ አቃቤ ሕግና ጠቅላይ ፍርድ ቤት ተጨማሪ ማብራሪያ ለማግኘት ያደረግኩት ጥረት ለዛሬ አልተሳካም። ከዚህ በፊት በጉዳዩ ላይ አስተያየት የተሰጡት የኦሮሚያ ክልላዊ መንግስት ቃል አቀባይ ጌታቸው ባልቻ ትዕዛዜ አልተፈጸመም ያለ ፍርድ ቤት ራሱ እርምጃ መውሰድ ይችላል ማለታቸው ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ ፀሐይ ዳምጣውን ለዘገባው እናመሰግናለን። ተከታዩ ርዕሳችን ወደ አሁነኛ የጥበብ ዘርፍ ያሻግረናል። የአሁነኛ ጥበብ ወይም ኮንቴምፖራሪ የጥበብ ዘርፍ በአሁን ጊዜ ያሉ አርቲስቶች በማህበረሰባቸው ውስጥ የሚያዩትን የሚያጋሩበት የጥበብ ዘርፍ ነው። አሁነኛ የጥበብ ስራዎችም የፈጠራ አድማሳቸው የሰፋና የተለያዩ የጥበብ ውጤቶች ቅንጅትና ሕብር የሚታይበት ነው። ከሁለት ዓመታት ተኩል በፊት በአዲስ አበባ የተመሰረተው ኮንቴምፖራሪ ናይትስ ወይም የአሁነኛ ምሽት በተለያዩ ጊዜያት የጥበብ ስራዎችን በማቅረብና አርቲስቶች ገንቢ የሆነ ሂስ የሚለዋወጥበት መድረክ በመሆን እያገለገለ ይገኛል። ከመስራቾቹ መካከል አንዱ የሆነው ዳዊት ሰጥቶ ስለ ቡድኑ አመሰራረት እንዲህ ያስረዳል። አሁን እኛ ምሽት ወይም ኮንቴምፕሪናይት ብለን የምንጠራውን የመሰረት ነው ሶስት ነን። ሶስታችንም ከተለያየ አይነት የስራ ወይም ደግሞ የፈጠራ ባለሙያዎች ነን። ሶስታችን ተነጋግረን ከተማችን ውስጥ ምንድን ነው የሚጎለው? ምን ብናደርግ የተሻለ ነው ብለን ስናስብ ያው እኔ እንደ ውዝዋዜ ባለሙያነቴ አንደኛው ችግር ወይም ደግሞ መፍትሄ የሌለው ነገር ብዬ የማስበው ወይም ደግሞ ያገኘውት ቦታዎች ማጣት ከዛ ደግሞ ስራዎችሽን ካቀረብሽ በኋላ ከሰው ጋር የምትገናኝበት አቅርበን አጨብጭበን መለያየት ብቻ ሳይሆን፣ ካቀረበን በኋላ ከስራው ጋር ያለንን ግንኙነት ለምን ስራውን እንደፈጠር ነው በምን መልኩ ወደፊት ልናሳደገው እንደምንችል ያሉትን ነገሮች ለመነጋገርም አስበን የጀመርነው ምሽት ነው። ስለዚህ በብዛት የአሁንኛ ምሽት ስናዘጋጅ ሾዎቹን ማዘጋጀት ፕሮግራሞቹ ከተዘጋጁ በኋላ ደግሞ አጨብጭቦ መለያየት ሳይሆን አርቲስቱ የራሱን ስራ ተናግሮ ተወያይተንበት ሀሳብ ተሰጣተንበት ነው የምንለያይ ነው። ይህንን ምሽት የፈጠርነው ሶስት ባለሙያዎች ነን። አንደኛ ሳራ ቡሽራ ትባላለች፣ ቪዥዋል አርቲስት ነች። እንዲሁም ፀሐፊ ነች። ሌላኛ አጋራችን ነጀሲ ብረት ትባላለች እሷም እንደኔ የውዝዋዜ ሙያ ውስጥ ነው ያለችው። የአሁነኛ ምሽት አዘጋጆች ስራዎቻቸውን በየጊዜው ከተለያዩ ባለሙያዎች ጋር በመቀናጀት የሚያሳዩ ሲሆን ሌሎችም እድሉን እንዲያገኙ አብረን እንሰራለን ይላል። እኛ ከተለያየ የፈጠራ ሙያ ነው የተሰበሰብነው። ስለዚህ የዚህ የምሽቶቹ አንደኛ ዋነኛው ነገር የተለያዩ አርቲስቶች ከተለያዩ ቦታ ከተለያየ ዲሲፕሊን መጥተው አንድ ላይ አንድ የሚያደርገን ሀሳብ ወይም ደግሞ ንግግር መፍጠር ነው። በየ ምሽቱ ሀሳባችን። ስለዚህ እስካሁን ካልተሳሳትኩኝ ከሞላ ጎደል ብዙዎቹን ለማካተት ሞክረናል። ከጸሀፊዎች ጋር ሰርተናል። ከቪዥዋል ከሚሰሩት ጋር፣ ከአርክቴክቶች ጋር፣ ከሰርከስ ሰሪዎች ጋር፣ ከተወዛዋዦች ጋር፣ ከዲዛይነሮች ጋር፣ ከምንችለው በምንችለው መንገድ ከሁሉም የሙያ የፈጠራ ባለሙያዎች ጋር እየሰራ ነው ያለ ነው። ይሄ ይህኛው ለእኛ ትክክል ነው ይህኛው ለእኛ ትክክል አይደለም ብለን የምናስበው ነገር የለም። ለሁሉም ክፍት ነን። በየወሩ የወሩ መጨረሻ ሀሙስ ላይ እየተገናኘን የተለያዩ ፈጠራ ባለሙያዎች ማገናኘት፣ መነጋገር፣ ማውራት ነበረ ሀሳቡ ሰው የተወሰነ ከተጓዝም በኋላ ያ ሁኔታውን ጊዜውም ስለማይፈቅድ ኮቪድ-19 ያመጣው ማህበራዊ መራራቅ ጎጆ ወደ ተሰኘ የጥበብ ቆይታ እንዳመራ የሚናገረው ዳዊት ስድስት የሚሆኑና ከተለያዩ የጥበብ ዘርፍ ላይ ያሉ አርቲስቶች ስለ ኮቪድ-19 በተለያዩ የሀገሪቱ ቦታዎች ስላሉ መፈናቀሎች፣ እንዲሁም ግጭቶች የጥበብ ስራዎቻቸውን አዘጋጅተው ከደጋባዥ የጥበብ ቤተሰብ ጋር ማጋራታቸውንም ይገልጻል። ስለዚህ አሁን በቅርብ ያዘጋጀ ነው። ኮቪድ ከመጣ በኋላ ጎጆ የሚባል የፈጠራ ጊዜ ወይም ቆይታ ፈጥረን ነበር። እሱ ለሶስት ሳምንት የተዘጋጀ ነው። የተለያዩ አይነት የፈጠራ ባለሙያዎች አብረውን ነበሩ። ጆውን የፈጠርንበት የቆይታ መርሃ ግብር የሚያዘጋጀን ነው ምክንያት ኮቪድ ነው። ሁላችንም በጣም የሚያስጨንቅ ጊዜ፣ የሚያስፈራ ጊዜ የነበረበት ወቅት ነው። ሁላችንም ከቤት አንወጣም፣ ያው ያለው ነገር ስለማይፈቅድ መገናኘትና ማውራት አንችልም። ስለዚህ ምክንያት ጎጆን እስኪ ምንድን ነው የሚሰማን የሚለውን ነገር አስበን ከሁላችንም በቤታችን ሆነን ምንድን ነው አዲስ ነገር ልንፈጥር የምንችለው የሚለውን ሀሳብ ይዞ የመጣ ነው። ያለውን ሁኔታ እንዴት ነው በቅበብ የምንገጸው የሚለውን ያየንበት ወቅት ነበረ። እሱን ስራ ዌብሳይት ላይ በማድረግ ሁሉም የህብረተሰብ አካላት እንዲያዩት አድርገናል። ስለዚህ አሁን ወቅቱን እየጠበቅን በተወሰነ ጊዜ አንድ ጊዜ ነው የሚዘጋጀው ማለት ነው። ብዙ ነገሮች እየተፈጠሩ የነበሩበት ጊዜ ስለሆነ እንደዛ አይነት ሀሳብ ነበረ። ከመውል የሚፈጠረው ነገር አንድም ሆነ በሌላ ምክንያት የሚመለከተናል። ምንድን ነው አንድ ያደረግነው ነገር እንደ አርቅ ባለሙያ ወይም እንደ ጥበብ ባለሙያ የራሳችን የሆነች አጠር ያለች ምንድን ነው ተቃውሞ ወይም ደግሞ ሀሳባችን የሚሰማ አይነት ነገር ለራሳችን የሚሆን ያው ሌላ ግለት ውስጥ መግባትም ስለማንችል ስለማንፈልግም እንደዛ አይነት ነገር አቅርበናል። የራሳችን የሆነ አንዳንዴ ፈጠራ ላይ ሆነሽ የማታልፋቸው ነገሮች አሉ። ፈጠራ ላይ መከር ነው እንዳልኩሽ አርቲስት ጫላ ሕይወቱ ካለፈ በኋላ ነበረ ያለውን ግለት እናቃለን፣ ስሜቶች እናቃለን። እና ማታልፋቸው ጊዜዎች ስለነበሩ ምንድን ነው የወሰንነው የራሳችንን የሆነ መፈከሮች ይዘን ፍክራችንን አሰምተና ይዘን ግን ያሰማ ነው ለራሳችን ለሰርክላችን ነው። የኮንቴምፖራሪ ናይትስ ወይም የአሁነኛ ምሽት መስራቾች መካከል አንዱ የሆነው ዳዊት ሰጥቶ ስራቸው ዋና ዓላማው ቀና መልእክቶችን ማስተላለፍና ማበረታታት መሆኑንም አክሎ አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ ዛፒና ቬ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። አድማጮች ከኛ ጋር ስለሆናችሁ እናመሰግናለን። ኢትዮጵያውያን ሙዚቃ አድማጮችን ብሎም የሙዚቃ ሰዎችን ይጠቅማሉ የተባሉ ቴክኖሎጂ ቀመስ አገልግሎቶች ገበያውን እየተቀላቀሉ ነው። ከሰሞኑ የሙከራ አገልግሎቱን የጀመረው ባና የተሰኘ መተግበሪያ በሙሉ አቅሙ መንቀሳቀስ ሲጀምር አድማጮች ሙዚቃዎችን በቀላሉ የሚያገኙበት፣ ሙዚቀኞች ደግሞ ከቅጂ ስጋት በጸዳ መልኩ የጥበብ ውጤታቸውን መሸጥ የሚችሉበት መልካም አማራጭ እንደሚሆን ተሰምቷል። ባና ስለተሰኘው አገልግሎት ለማወቅ ሀብታሙ ስዩም ከአንድ እንግዳ ጋር አጭር ቆይታ አድርጓል። ስሜ ስቴፋኖ ዘር ይባላል። የማት ቴክኖሎጂስ ስራ አስኪያጅ ነኝ። ይሄ ማት ቴክኖሎጂስ የተባለው ተቋም ምን አይነት ስራዎችን የሚሰራው መቼስ የተቋቋመ ነው? ማት ቴክኖሎጂስ የሚባለ ድርጅት ከአንድ አመት በፊት ነበር የተቋቋመው። ዋና ፎከስ የሚያደርግበት ዘርፍ ሶፍትዌር ዴቨሎፕመንት ነው ማለት ነው። እንግዲህ በቅርቡ ባና የተባለ አገልግሎት ለመጀመር እየተሰናዳችሁ እንደሆነ ተሰምተዋል። ለመጀመሪያ ጊዜ ባና ስለሚባለው አገልግሎት የሚሰሙ አድማጮች ምን አይነት አገልግሎት ነው መቼ ተቋቋመ ብለው መጠየቃቸው አይቀር ይመስለኛል። እስቲ ከዚያን ጀምር። ዋና የተቋቋመው ያው ከአንድ ወር በፊት ነበረ። ዋናው ስራው ያው የአርቲስት የክቡር አርቲስት ዶክተር አርቲስት ጥላሁን ገሰሰን ሙዚቃ ለፐብሊኩ ለመልቀቅ ነበረ። ዋነኛም እንደዚህ የተደረገበት ምክንያት ያው ዘፈን አፍቃሪዎች እና የጥላሁን አድናቂዎች የሆኑ ሰዎች ዘፈኑን ገዝተው ሙሉ ገቢውን ደግሞ ለገበታ ለሀገር ፕሮጀክት ለመዋል ነበረ። ያንን ለማድረግ ነበር የተጀመረው። ግን ከዚህም በኋላ ደግሞ ያው ለባናም ሌሎችም ሀሳቦች አሉ የተለያዩ ሙዚቃዎች የመሳሰሉትን ነገሮች እንዲወጡ ማለት ነው። ይሄ አገልግሎት መጀመሩ ማንን በምን ሁኔታ ይጠቅማል? ለሙዚቀኞችና፣ ለአድማጮችና ለተቀረው ህዝብ ያለው ፋይዳስ ምንድን ነው? ዋናው ያው የአርቲስቶችን ዘፈን ለፐብሊኩ ለማስተላለፍ ነው። ይህንንም በምናደርግበት ሰዓት አንደኛ ያው ዘፈን አፍቃሪዎች ቀጥታ የሙዚቃውን ስራ ሰፖርት በማድረግ ያው ዘፈኑን እንዲገዙት። ከዚያም በኋላ ደግሞ የዘፈኑንም ደግሞ ይሄ አላግባብ ፓይረሲ የመሳሰሉትን ነገሮችን ደግሞ የዘፋኝን መብት ለመጠበቅ ሲጣል የስር የሆነ መንገድ ነው ለመልቀቅ እየሞከርን ያለ ነው። ስለዚህ አርቲስቱም ያው እሱም ስራ በተገቢ መልክ ይሰራጫል። ለኦዲየንሱ ደግሞ ኦዲየንሱም ደግሞ የሚፈልገውን ሙዚቃ እንዲያገኘ ብለን ነው የሰራ ነው ማለት ነው። ሙዚቃ መሸጥም ሆነ መግዛት ማዳመጥ የሚፈልጉ ሰዎች በምን ሁኔታ ነው አገልግሎቱን መጠቀም የሚችሉት? አሁን ለጊዜው የቡር አርቲስት ዶክተር ትላሁንን ብቻ ዘፈን ነው ያለው በኛ ፕላትፎርም ላይ። በቅርብ ቀን ግን ያው ለጊዜው አፕሊኬሽኑ ለአንድሮይድ ተጠቃሚዎች ነው የሚቀርበው። ፕሌይ ስቶር ላይ ገብቶ ዳውንሎድ አድርጎ መጠቀም ይችላሉ። በቅርብ ቀን ደግሞ ለውጭ ሀገር ለሚገኙ የሙዚቃ አድናቂዎች ደግሞ ፕላትፎርም እንለቀዋለን። ያው ኢንፎርም ውስጥ ቴምት በቪዛን በማስተርካርድን የሚከፍልበትን አማራጮች እየሰራን እንገኛለን ማለት ነው። ለጊዜው ግን በኢትዮ ቴሌኮም አምሳ ብር ካርድ የስላውን በስን ማግኘት ይቻላል ማለት ነው። ይህንን አገልግሎት በማደራጀት ሂደት ውስጥ የገጠሟቸው ችግሮች አሉ ወይ? ኢትዮጵያ ውስጥ እንደዚህ ያለ አገልግሎት መጀመር ፈታኙ ነገር ምንድን ነው? ያው ዋና ስራ የስጥልን ነው፣ የዘፈኑ የዘፈኖችን እንትን ለማሰራጨት ነበረ። ስለዚህ ይህን እንደምናደርግበት ሰዓት ዋና ለእኛም እንትን ያደረገን ያው ሴኪር በሆነ መንገድ ወይም ደ ሴኪር በሆነ ቻናሎች እንዴት የምንለቀው ነው ዘፈኑን ያለ አግባብ ዲስትሪቢዩት እንዳይደረግ ለማድረግ ነበር። በዛ ዙሪያ ነበረ በደንብ የሰራ ነው። ከዛም በተጨማሪ ግን ብዙ ያጋጠሙ እንትኖች አልነበሩም። እጅግ በጣም አመሰግናለሁ እስጢፋኖስ። ከመለየታችን በፊት የመጪ ዘመን እቅዳችሁ ምንድን ነው? አገልግሎቱን በተመለከተ በመጪ ጊዜያት ልትደርሱበት የምትፈልጉት ደረጃና እቅድ ምንድን ነው? ዋናው ያው ለሙዚቃ አድናቂዎች የተለያዩ አርቲስቶችን ስራዎች ማቅረብ ነው የምንፈልገው፣ አርቲስቶችንም ስራ እንዲገነቅላቸው፣ ሁለትም ደግሞ ያው ሙዚቃ አድናቂዎች የተለያዩ አማራጮች ኖሯቸው ንስ የትኛው የአለም ቦታ ላይ ሆነው? ማዳመጥ እንዲችሉ ነው የምንፈልገው ማለት ነው። እጅግ በጣም አመሰግናለሁ እስጢፋኖስ። መልካም ምሽት ይሁንልን ንዩ መልካም ስዩምንና እንግዳውን እናመሰግናለን። አሁን ደግሞ ወደ ዓለም አቀፍ ዘገባ እንለፍ። የዩናይትድ ስቴትስ የሕግ አውጪ ምክር ቤት ሐሙስ ዕለት ፕሬዚዳንት ጆ ባይደን በስደተኞች ዙሪያ ካቀረቧቸው ቁልፍ ጉዳዮች መካከል ሁለቱን አሳልፏል። በሌሎች ስደተኛን በሚመለከቱ ጉዳዮች ላይ የሚደረጉት ክርክሮች ግን አሁንም እንደቀጠሉ ነው። በምክር ቤቱ የአሜሪካ ድምፅ ዘጋቢ የሆነችው ካትሪን ጂፕሰን በዚህ ዙሪያ የላከችውን ዘገባ ስመኝሽ የቆየ ታቀርበዋለች። በሜክሲኮ በኩል የዩናይትድ ስቴትስን ድንበር አቋርጠው የሚገቡ ጥገኝነት ጠያቄዎችና ለአቅም ያልደረሱ ህጻናት ቁጥር ከጊዜ ወደ ጊዜ እየጨመረ ነው። የባይደን አስተዳደር ደግሞ እጅግ የተበላሸው የአሜሪካ ስደተኞች ስርዓት ይህንን ለመቆጣጠር አቅም እንዳለው ለማሳየት እየጣረ መሆኑን የዋይት ሀውስ ፕሬስ ኃላፊ ጄን ፓስኪ ተናግረዋል። በድንበር በኩል አልፈው ወደ ሀገር ለመግባት የሚሞክሩ አብዛኞቹ ሰዎች እንዲመለሱ ተደርገዋል። ድንበሩ አሁን ክፍት አይደለም። አሁን ያሉት እጅግ በጣም ጥቂት ናቸው። ሪፐብሊካን የሆኑት የምክር ቤቱ አባላት የባይደን አስተዳደር አስራ አንድ ሚሊየን ህጋዊ የመኖሪያ ፈቃድ የሌላቸውን ስደተኞች ህጋዊ ለማድረግ የገባው ቃል ሌሎች በርካታ ሰዎችን ወደ ሀገር ውስጥ ለመግባት እንዲሞክሩ እያበረታታ ነው ሲሉ ይከራከራሉ። ከነዚህ መሀል የሪፐብሊካን ተወካዩና የምክር ቤቱ አናሳ መሪ ኬቨን ማካርቲ አንዱ ናቸው። ቤተሰቦቻቸውን አንድ ላይ አሰባስበው ወደዚህ ጉዞ እያደረጉ ነው፣ ምክንያቱም ፕሬዚደንቱ የተናገሩትን ነገር ሰምተዋል። ከአሜሪካ የደህንነት መስሪያ ቤት የተገኘው መረጃ እንደሚያመለክተው ድንበር እያቋረጡ ወደ ዩናይትድ ስቴትስ የሚገቡ ሰዎች ቁጥር እየጨመረ ነው። በህግ መወሰኛ ምክር ቤቱ የሪፐብሊካን አናሳ መሪ የሆኑት ሚች ኮኔል ይህን ቁጥር አስኪ ሁኔታ ነው ሲሉ ይገልጹታል። ይሄ የጸጥታ ችግር ነው። አዲስ የወጡ ሪፖርቶች እንደሚያሳዩት ድንበር ላይ የታሰሩ በርካታ ሰዎች ስም በፌዴራሉ የምርመራ ቢሮ ከተያዙ የሽብርተኛ ሰዎች ስም ዝርዝር ውስጥ ተመሳሳይ ሆነው ተገኝተዋል። በአሜሪካ ምክር ቤት የጸደቀው ረቂቅ ህግ በአሁኑ ወቅት ድንበር በማቋረጥ ላይ ያሉ ስደተኞች ላይ ብዙም ተጽዕኖ ባይኖረውም በዋሽንግተን በስደተኞች ዙሪያ ያለውን የፖለቲካ ሽኩቻ ግን በእጅጉ ይለውጠዋል ሲሉ የስደተኞች ፖሊሲ ማዕከል ኃላፊ የሆኑት ዶሪስ ሜስነር ያስረዳሉ። በስደተኞች ዙሪያ የሚደረጉ ለውጦችን ለሚቃወሙ ሰዎች አስተዳደሩን አጥብቀው መቃወም እንዲቀጥሉ ያደርጋቸዋል። ስለዚህ የፖለቲካ ምህዳሩን በማጥበብ ወይም በማወሳሰብ የባይደን አስተዳደር ረቂቅ ሕጎቹን ይዞ ወደፊት እንዳይጓዝ ሊያደርግ ይችላል። የአሜሪካ ሕግ አውጪ ምክር ቤት ሐሙስ እለት ሁለት ጠበብ ያሉ ረቂቅ ሕጎችን አሳልፏል። አንደኛው ከአሜሪካ ውጪ የተወለዱ የእርሻ ሰራተኞች ህጋዊ የመኖሪያ ፍቃድ እንዲኖራቸው የሚፈቅድ ሲሆን ሌላኛው ህልመኞች ተብለው የሚጠሩትን በልጅነታቸው ወደ አሜሪካ መጥተው ያደጉ ግን ህጋዊ መኖሪያ የሌላቸውን ህጋዊ የሚያደርግ ነው። የምክር ቤቱ አፈ ጉባኤ ናንሲ ፔሎሲ ስለ ጉዳዩ ይህን ይላሉ። አዳዲስ አሜሪካኖች ላይ በራችንን የምንዘጋ ከሆነ በዓለም ላይ ያለንን የአመራር ቦታ እናጠዋለን። ለእኔ የህልመኞቹን ጉዳይ ደጋግሜ ማንሳት እጅግ ደስታ የሚሰጠኝ ነገር ነው። እጅግ በጣም ያኮሩናል። ሜስነር በበኩላቸው በቀጣይ ዲሞክራቶች በጠባብ ልዩነት በሚመሩት የህግ መወሰኛ ምክር ቤት ያሉ ሪፐብሊካኖችን ድምፅ ለማሸነፍ እቅድ ያስፈልጋል ይላሉ። ህልመኞቹ በመላው ሀገሪቱ ላይ አቤቱታ ያሰሙ የኖሩ የህብረተሰብ ክፍል ናቸው። ደግሞም በጣም ጠንካራ የህዝብ ድጋፍ አላቸው። ነገር ግን ከሌላው የህብረተሰብ ክፍል ጋር ሲነጻጸሩ በቁጥር አናሳ ናቸው። ሐሙስ ዕለት የጸደቁት ሁለቱ ረቂቅ ህጎች የህግ መወሰኛውን ምክር ቤት አልፈው ህግ መሆን ከቻሉ ወደ ሁለት ሚሊዮን የሚጠጉ ህልመኞች የአሜሪካ ዜግነት ማግኘት የሚያስችላቸውን መንገድ ይጀምራሉ። በካትሪን ጂፕሰን ለቀረበው ዘገባ ስመኝሽ የቆየ፣ ከፌርፋክስ ቨርጂኒያ። आपे सोके Songakar sokte, songak sokte, di shte gina, gina, babo. አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የዛሬው የጋቢና ቪኦኤ ዝግጅቶቻችንን እዚህ ላይ አጠናቀቅን። አስተያየቶቻችሁን በፌስቡክ ገጻችን ቪኦኤ አማርኛ ላይ ለጋቢና ቪ እያላችሁ ልትጽፉልን ትችላላችሁ። ጋቢና ቪኦኤ አት ዩኑስ የኢሜል አድራሻችን ነው። እዛም ላይ ታደርሱን ትችላላችሁ። 2022076379 ላይ ደግሞ በዋትሳፕ የድምጽ መልእክት ልታስቀምጡልን ሆነ ልጽፉልን ትችላላችሁ። መርሃ ግብሩን በመምራት ኤደን ገረመው በአርትኦቱ ሰላሙና ተከሳተ በቅንብሩ ኤልያስ አስማረ ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን ስናስተናግዳችሁ አምሽተናል። dra dotte monte e casa no la casa adde sta ghere aria adre agere aria adre aria agere ie ie potere tenem na tonight